የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 21 ቅ ስግጅታችን ጀመረ።

ከተፈናቃዮች ውስጥ አንዱን ነበር የሰማችኋቸው ። ዝርዝሩን በኋላ ላይ እንመለስበታለን። አለ ባለፉት ጥቂት ሳምንታት ውስጥ በትግራይ በመቶ የሚቆጠሩ ሰዎች በረሃብ መሞታቸውን ባለሥልጣናት መናገራቸው፣ የዴንጌ ትኩሳት በአፋር ክልል ሰባት ወረዳዎች ውስጥ እንደተከሰተ መገለጹ የሚሉት

ለዛሬ ከያዝናቸው ዘገባዎች ውስጥ ይገኙበታል ጤና ይስጥልኝ ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዶ እንዴነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልን አለች የምሽቱ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ

ሁሌ እንደምናደርገው በቅድሚያ የዓለም ዜና እናቀርባለን። ወደ ደረጀ ደስታ መራቸዋል።

ጤና ስጥልን። በድጋሚ እንደምናመሻችሁ አሁን ዋና ዋና የዓለም ዜናዎቹን አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል የሱዳኑ ብጥብጥ አንድ ሚሊዮን ሰዎችን ለስደት ይዳርጋል ሲል ተመድ ማስታወቁ፣ የፓሪሱን ግድያ ተከትሎ የተነሳው ተቃውሞ እንዲረግብ የፈረንሳይ ምግብ መንግስት ጠየቀ፣ በፍሎሪዳና ቴክሳስ አምስት ሰዎች በወባ መያዛቸው መረጋገጡ የሚሉትና ሌሎችን ይዘናል። አሁን ወደ ዝርዝሮቹ እናልፋለን።

በሱዳን እየተባበሰ ባለው ውጊያ እስከ ጥቅምት ወር ድረስ ከአንድ ሚሊዮን የሚበልጡ ሰዎችን ለስደት መዳረጉ አይቀርም የሚል ስጋት እንዳለ የተባበሩት መንግስታት ድርጅት አስታውቋል።

ይህ ነው የሚባል መሻሻል ሳያሳይ ለአስር ወራት የቀጠለው ውጊያ የከፋው በዋና ከተማይቱ ካርቱም ሲሆን የፈጥኖ ደራሹ ጦርና የአረብ ሚሊሻዎች አረብ ያልሆኑ ጎሳዎችን በሚያጠቁበት በምዕራብ ዳርፉር ክልልም መባባሱን የአካባቢው መብት ተሟጋቾችና የተባበሩት መንግስታት ድርጅት ትናንት ማክሰኞ አስታውቀዋል። ከዚህ ጥቃት የሸሹት ብዙዎቹ አምልጠው ወደ ምስራቅ ቻድ መሰደዳቸው ተመልክተዋል።

የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ረዳት ዋና ጸሐፊ ራውፍ ማዙ ጄኔቭ ውስጥ በሰጡት ጋዜጣዊ መግለጫ በስድስት ወራት ውስጥ አንድ መቶ ሺህ ሰዎች ወደ ቻድ ይሰደዳሉ ስንል ነበር። አሁን ግን ቻድ ያሉ ባልደረቦቻችን ቁጥሩን ከልሰው ወደ ሁለት መቶ አርባ አምስት ሺህ ከፍ አድርገውታል ብለዋል ዋና ጸሐፊው።

ይህ ዛሬውን የሙስሊሞች የኢድ አድሃ ባህል ምክንያት በማድረግ ተፋላሚዎቹ የጦር ሰራዊቱ መሪ ጀኔራል አልቡርሃንና የፈጥኖ ደራሹ መሪ ደጋሎ የተናጥል ተኩስ አውጀዋል። እንደ ተባበሩት መንግስታት መረጃ ጦርነቱ ከጀመረ ወዲህ ከ3000 በላይ ሰዎች ሲገደሉ አምስት ሚሊየን የሚሆኑ ሰዎች ደግሞ መሰደዳቸውን ተባበሩት መንግስታት ድርጅት ታውቋል።

የአፍሪካ መሪዎችና በርካታ የክልላዊ ተቋማት ባለስልጣናት ዛሬ በአንጎላ ተሰብስበው በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ የተለያዩ ታጣቂ ቡድኖች በሚፈጽሟቸው ጥቃቶች ሳቢያ በተከሰተው የደህንነት ቀውስ ላይ ተወያይተዋል። እዚህ የተሰበሰቡት ሁሉም ድርጅቶች አንድ አይነት ተልዕኮ አላቸው ያሉት የአንጎላው ፕሬዚደንት ጆአዎ ሌሮንኮ አላማው የታላቁን ሀይቅ አካባቢዎች ከግጭት ማጽዳት እንደሆነ ተናግረዋል።

የአፍሪካ ህብረት ሊቀመንበር ሙሳ ፋቂ ማህማት በበኩላቸው የአካባቢውን ሰላምና ደህንነት ወደ ነበረበት ለመመለስ ያለንን ቁርጠኛ መርሆ በማክበር ለታላላቅ ፕሮጀክቶቻችን በመታመን ጠመንጃዎችን ጸጥ ማድረግ በእጅጉ አስፈላጊ ነው ሲሉ አስገንዝበዋል።

በስብሰባው ላይ የቡሩንዲ፣ የዝምባብዌ፣ የጋቦን፣ የዴሞክራሲያዊ ሪፐብሊክ ኮንጎ፣ የሩዋንዳ፣ የኮሞሮስ፣ የናሚቢያ መሪዎች እንዲሁም የአፍሪካ ህብረት ሊቀመንበር እና የተባበሩት መንግስታት ድርጅት ተወካዮች ተገኝተዋል። አንድ

የአስራ ሰባት ዓመት ሾፌር ፓሪስ ውስጥ በፖሊስ መገደሉን ተከትሎ በከተማዋና በሌሎችም ትላልቅ ከተሞች የተነሳው ተቃውሞ እንዲበርድ እንዲሁም መረጋጋት እንዲኖር የጠየቀው የፈረንሳይ መንግስት ብዛት ያለው የፖሊስ ኃይል ማሰማራቱን ገልጿዋል።

የሟቹ ናኤል ኤም ጠበቆች ግድያው ትናንት ማክሰኞ በትራፊክ ፍተሻ ወቅት የተፈጸመ መሆኑን ተናግረዋል። በግድያ ወንጀል የተጠረጠረው የፖሊስ መኮንን በቁጥጥር ስር መዋሉንም አቃቤ ሕግ ገልጿል። ክስተቱን የሚያሳዩ ናቸው የተባሉት ተንቀሳቃሽ ምስሎች አንደኛው ፖሊስ ላይ በነበረው አንደኛው ፖሊስ በመንቀሳቀስ ላይ በነበረው መኪና መስኮት በኩል ሲተኩስ አሳይተዋል።

ድርጊቱን ተከትሎ ሌሊቱን በተነሳው ተቃውሞ 31 ሰዎች ሲታሰሩ 25 ፖሊሶች መቁሰላቸውንና ና አርባ ተሽከርካሪዎች መቃጠላቸውን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። ግድያው እውቁን የፈረንሳይ የእግር ኳስ ኮከብ ኪሊያን ምንባፔን ጨምሮ አገር አቀፉ ግዘትና ቁጣን መቀስቀሱን የአሶሲየትድ ፕሬስ ዘገባ አመልክተዋል።

አደጋው በደረሰበት ትላንት ሌሊት አንድ ሺ ሁለት መቶ ፖሊሶች መሰማራታቸው ሲነገር መንግስት ዛሬ ረቡዕ ሁለት ሺ ፖሊሶችን በፓሪስና በሌሎች ትላልቅ ከተሞች ስርዓት ለማስከበር እንዲሰማሩ አስታውቋል። በዩናይትድ ስቴትስ ፍሎሪዳ፣ ቴክሳስ ክፍለ ግዛት ውስጥ የአምስት ሰዎች የወባ በሽታ እንደተገኘባቸው መረጋገጡ ታውቋል።

ትንኝ ወለድ የሆነው ይህ ገዳይ በሽታ ዩናይትድ ስቴትስ ውስጥ ሲገኝ ከሃያ ዓመታት በኋላ ለመጀመሪያ ጊዜ መሆኑን የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከትናንት በስቲያ ሰኞ አስታውቋል።

ፍሎሪዳ ውስጥ በተገኙት አራት ታካሚዎችና በቴክሳስ በተገኘው አንድ ታማሚ ላይ ላለፉት ሁለት ወራት ምርመራ ሲካሄድ መቆየቱን ሲዲሲ አመልክተዋል። የፍሎሪዳ ግዛት እንዳስታወቀው ለመጀመሪያ ጊዜ ታካሚው ምርመራ የተካሄደው እንደ አውሮፓ አቆጣጠር ግንቦት 26 በሳራሶታ ወረዳ ውስጥ ነው። የቴክሳስ ባለሥልጣናትም እንደ አውሮፓ አቆጣጠር ሰኔ 23 እንዳስታወቁት በካሜሮን ወረዳ አንድ ግለሰብ በበሽታው መያዙን ተናግረዋል።

የወባ በሽታ እንደ ድንገተኛ ሕመም ተደርጎ እንደሚወሰድ ሰኞ ይፋ ባደረገው ማስጠንቀቂያ የገለጸው ሲዲሲ ምልክቱ ያለበት ማንኛውም ሰው በአስቸኳይ መመርመር አለበት ብሏል። ይሁን እንጂ ዩናይትድ ስቴትስ

ውስጥ ለወባ በሽታ የመጋለጡ እድል እጅግ አነስተኛ ነው ሲል ሲዲሲ ጨምሮ ገልጸዋል። ዘጠና አምስት በመቶ የሚሆነው የወባ በሽታ የሚገኘው አፍሪካ ውስጥ መሆኑን ተቋሙ ገልጾ በበሽታው በአብዛኛው የሚያዙት ከሀገር ውጭ የሚጓዙ ሰዎች መሆናቸውንም አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

ከአንድ ሳምንት በፊት አንድ የአሳ ማስገሪያ መርከብ ከአምስት መቶ በላይ ፍልሰተኞችን እንደያዘ በሜዲትሬኒያን ባህር ላይ ከሰመጠ በኋላ በሕይወት ከሚገኙት ይልቅ አስክሬኖች ይበልጥ መገኘታቸው የአደጋው ስራው መዳከም አሳይተዋል። የአውሮፓ ኮሚሽን ፕሬዚደንት እርሰላ ቮንደርሌን በጉዳዩ ላይ አስተያየት ሰጥተዋል። ነገ ሐሙስም የአውሮፓ ሕብረት መሪዎች በቮንደርላይን እቅድ ላይ ይወያያሉ። ኤደን ገረመው ተጨማሪ አላት።

የኮሚሽኑ ዋና መስሪያ ቤት በሚገኝበት በብራስልስ ቢሮቸው በዜና ሰዎች የተጠየቁት ኡርሱላ ቮንደር ላይን የተፈጠረው ነገር አስደንጋጭ ነበር፣ በአስቸኳይ ወደ እርምጃ መግባት አለብን ሲሉ ተደምጠዋል። ቮንደርላይን እንደሚሉት ትኩረቱ መሆን የነበረበት ወደ አውሮፓ ለመዝለቅ የሚሹ ፍልሰተኞች መነሻ የሆነችውን የቱኒዚያ ባለስልጣናትን ማገዝ ነበር

ኢኮኖሚያን ማረጋጋትና ለረዥም ጊዜ ሲጠበቅ የነበረውን የአውሮፓ ህብረት የጥገኝነት መጠየቂያ ደንብ ማሻሻያን ማጠናቀቅ ነው ሲሉም አክለዋል። የቮንደርላይን ምላሽ ከእሳቸው ቀደም ብለው የኮሚሽኑ ፕሬዚዳንት ከነበሩት ሆዜ ማኑኤል ባርሶ በተመሳሳይ እንደ ኤሮፓያን አቆጣጠር ሁለት ሺ አስራ ሶስት ዓ.ም ላይ ለተፈጠረው አደጋ ከሰጡት ተግባራዊ ምላሽ በተቃራኒ የቆመ ነው ሲል የአሶሽየትድ ፕሬስ ዘገባ አመልክቷል።

ባርሶ እንዲህ አይነት አደጋ ሁለተኛ አይደገምም ሲሉ፣ የጣሊያን ባህር ኃይል ደግሞ የፍለጋና የነፍስ አድን ቡድን አቋቁሟል። የነፍስ አድን ስራው ፍልሰተኞችን የበለጠ ወደ አውሮፓ እንዲሳቡ ያደርጋል በሚል ከአንድ ዓመት በኋላ እንዲቆም ተደረገ። ከዚያ ወዲህ ፍልሰተኞች ይበልጥ ወደ አውሮፓ ለመጓዝ እንዳይበረታቱ በሚል

ህብረቱ በፍልሰተኞች ላይ የሚደርሰውን አደጋ በተመለከተ ምንም ሳያደርግ ቆይቷል። የአውሮፓ ህብረት መሪዎች ነገ ሐሙስ በቮንደርላይን እቅድ ላይ ይወያያሉ ተብሎም ይጠበቃል። እንደ ኦስትሪያ፣ ሃንጋሪና ፖላንድን የመሰሉ ሀገራት ፍልሰተኞችን በጋራ የመቀበልን ሀሳብ ስለማይደግፉ ዋና ትኩረት የሚሆነው ፍልሰተኞች ቀድሞውንም እንዳይገቡ መከላከል በሚለው ላይ ነው። ቮንደርላይን ለመሪዎቹ በላኩት ደብዳቤ

ፍልሰተኞችን ከመነሻው አፍሪካና ቱርክ ላይ ማስቆም፣ ህገወጥ ዝውውርን መዋጋትና እንዲሁም መሸጋገሪያ ከሆኑት ሀገራት ጋር አብረ በመስራት ፍልሰተኞቹ እንዳይነሱ ወይም እንዳይሻገሩ ማድረግ የሚሉት ጉዳዮች ላይ ትኩረት አድርገዋል። በዚህ ዓመት ከጥር እስከ ግንቦት ወራት ባሉት ጊዜያቶች ውስጥ ብቻ

50300 ፍልሰተኞች አውሮፓ ገብተዋል። ይሄ አሃዝ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከእጥፍ በላይ መሆኑን ፍሮንቴክስ የተባለውና ጉዳዩን የሚከታተለው ተቋም አስታውቋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ምሽት ሰኔ 21 ዝግጅታችንን ነው በመከታተል ላይ ያላችሁ። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። የዘገባዎቻችንን ድምፅና ምስል ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ እንዲሁም

የማህበራዊ ሚዲያውን ደግሞ የምታድስልን አበባየ ገበያነች የፕሮግራሙ ዋና አዘጋጅ ጽዮን ግርማናት አሁን ወደ ምሽቱ አብይ ርዕስ እናልፋለን። በትግራይ በመቶዎች የሚቆጠሩ ሰዎች በረሃብ መሞታቸውን ባለስልጣናት ተናገሩ ይላል የዛሬው አብይ ርዕሳችን። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት የምግብ እርዳታ ማቋረጣቸውን ተከትሎ በትግራይ ክልል ባለፉት ጥቂት ሳምንታት

ሰባት መቶ የሚሆኑ ሰዎች በረሃ መሞታቸውን የክልሉ ባለሥልጣናትና ተመራማሪዎች መናገራቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ቆንጂት ታዬ ዝርዝሩን ይዛለች። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ መቅረቡ ከተደረሰበት በኋላ

ባለፈው መጋቢት ወር ለክልሉ የሚሰጡትን የምግብ እርዳታ አቋርጠዋል። በማስከተልም በዚህ በሰኔ ወር 20 ሚሊዮን ሰዎች ማለትም ከጠቅላላው ሕዝቧ አንድ ስድስተኛው የምግብ ችግር ላይ ላለባት ሀገር የሚሰጡትን የምግብ እርዳታ በጠቅላላው አቋርጠዋል። የትግራይ ክልል የአደጋ ዝግጁነት ኮሚሽን የምግብ እርዳታው ከተቋረጠ ወዲህ ከክልሉ ሰባት ዞኖች ውስጥ በሶስቱ 728 ሰዎች

ከረሃብ ጋር በተያያዘ ምክንያት መሞታቸውን መዝግቧል።

መስሪያ ቤታቸው አሃዛዊ መረጃውን ያሰባሰበው በየወረዳው ከሚገኙ ባለስልጣናት መሆኑን የኮሚሽኑ ኃላፊ አቶ ገብረ ሕይወት ገብረ እግዚአብሔር አመልክተዋል። የኮሚሽኑ ኃላፊ በትግራይ ክልል ያለው ሁኔታ በጣም አስቸጋሪ ነው፣ ብዙ ሰዎች በምግብ እጦት እየሞቱ ነው ማለታቸውን የአሶሲየትድ ፕሬስ ዘገባው ጠቅሷል። በረሃብ ምክንያት ከሞቱት ከ728 ውስጥ 350ው የሞቱት በክልሉ ለሁለት ዓመታት በተካሄደው ጦርነት ምክንያት

ከቀያቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በተጠለሉበት በክልሉ ሰሜን ምዕራባዊ ዞን መሆኑን ነው ዘገባው ያመለከተው። እንደ አውሮፓውያን የዘመን አቆጣጠር መጋቢት አጋማሽ ላይ የዩናይትድ ስቴትስ የረዴት ባለስልጣናት የዞኑ ትልቋ ከተማ በሆነችው ሽሬ ውስጥ በሚገኝ ገበያ

ለ134,000 ሰዎች የሚበቃ የምግብ እርዳታ ሲሸጥ ማግኘታቸውን ዘገባው አውስቷል። በሌላ በኩል ደግሞ የመቀሌ ዩኒቨርሲቲ ተመራማሪዎች የምግብ እርዳታው መቋረጡን ተከትሎ ትግራይ ውስጥ ተፈናቃዮች በተጠለሉባቸው ሰባት ካምፖች 165 ሰዎች በረሃብ ምክንያት መሞታቸውን መዝግበዋል። በክልሉ ውስጥ ከ100 በላይ ተመሳሳይ መጠለያ ጣቢያዎች አሉ።

በጦርነቱ ምክንያት ስለተፈናቀሉት ሰዎች ጥናት የሚያካሂዱት ተመራማሪዎቹ የሟቾቹን አሀዝ ያሰባሰቡት

ከተፈናቃይ መጠለያ ካምፖቹ አስተባባሪዎች ሲሆን ከተመራማሪዎቹ አንደኛው የበቀል ጥቃት ይደርስብኛል በሚል ስጋት ስማቸው እንዳይጠቀስ ጠይቀው እንደገለጡት ከሞቱት መካከል የሚበዙት ሕጻናት፣ እድሜያቸው የገፋና የተለያዩ በሽታዎች ተጠቂ የሆኑ ሰዎች መሆናቸውን አመልክተዋል። ተመራማሪው የሰዎቹ ሕልፈት ምክንያት በቀጥታ ከምግብ እርዳታው መቋረጥ ጋር የተያያዘ ነው ብለዋል።

ዘገባው አስከትሎም የመንግስታቱ ድርጅት እንደ አውሮፓውያን የዘመን አቆጣጠር ሰኔ 14 ቀን ባወጣው ሪፖርቱ በአውሮፓውያን ካለፈው 2022 ዓመተ ምህረት ሚያዝያ ወር እስከ ዘንድሮ 2023 ሚያዝያ ወር በነበረው ጊዜ ትግራይ ውስጥ በተመጣጠነ ምግብ እጦት የተነሳ ታመው ሆስፒታል የገቡ ሕፃናት ቁጥር በ196 ከመቶ እንዳሻቀበ መጠቆሙን አስታውሷል።

ለሁለት ዓመታት የተካሄደው ጦርነት በትግራይ ከሚኖሩት ስድስት ሚሊዮን ሰዎች ውስጥ አራት ነጥብ አምስት ሚሊዮኑን የምግብ እርዳታ ጠባቂ አድርጓቸዋል። በጦርነቱ ወቅት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ዘረፋ የፈጸሙ ሲሆን፣ የሀገሪቱ መንግስት የረዴት ድርጅቶች እንቅስቃሴ በመገደቡ የመንግስታቱ ድርጅት መርማሪዎች መንግስቱ ረሃብን በጦርነት መሳሪያነት እየተጠቀመ ነው በማለት መወንጀላቸው ይታወሳል።

ባለፈው ህዳር ወር ጦርነቱ ማክተሙን ተከትሎ ለክልሉ የሚደርሰው እርዳታ እንዲቀጥል ተደርጎ ነበር።

የምግብ እርዳታ ስርቆቱን በተመለከተ በቀዳሚነት መዘገቡን ያስታወሰው አሶሺየትድ ፕሬስ በምግብ እርዳታ ስርቆቱ አድራጎት ከፍተኛ የሀገሪቱ መንግስት ባለስልጣናት በጥልቅ የተሳተፉበት አድራጎት መሆኑን የረድኤት ሰራተኞች እንደነገሩት ጠቅሷል። ዩናይትድ ስቴትስ ባለስልጣናቱ ከእርዳታ ማከፋፈል ሂደቱ ካልተነሱና ጠንካራ የቁጥጥር እርምጃ ካልተወሰደ በስተቀር

እርዳታ እንደማትቀጥል አስታውቃለች። የኢትዮጵያ መንግስት በበኩሉ በትግራይ ና በሌሎችም ክልሎች ለምግብ እርዳታው መሰረቅ በዋናነት በኃላፊነት ተጠያቂው መንግስት ነው መባሉን ጎጂ ፕሮፓጋንዳ ሲል አጣጥሏል። ሆኖም ከዩናይትድ ስቴትስ ጋር በጋራ ምርመራ ለማካሄድ ተስማምቷል። የዓለም የምግብ ፕሮግራም በበኩሉ የራሱን ምርመራ እያካሄደ ነው።

ዩናይትድ ስቴትስ እና የዓለም የምግብ ፕሮግራም ለኢትዮጵያ የምግብ እርዳታ አቅርቦት መላካቸውን ቢያቋርጡም ለሴቶችና ለሕጻናት የሚያካሂዱትን የተመጣጠነ ምግብ አቅርቦት መርሃ ግብር ግን እንደቀጠሉ ናቸው። ይሁን እንጂ እርዳታው በገንዘብ እጥረት ምክንያት ሲሰናከል መቆየቱን የአሶሲየትድ ፕሬስ ዘገባው ጨምሮ አመልክቷል። የተባበሩት መንግስታት

ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሮቡ ምሽት ፕሮግራማችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የመጽሔት ትንታኔው ይቀጥላል። በኦሮሚያ ክልል ከምስራቅ ወለጋና ሆሮ ጉድሩ ዞኖች አምስት ወረዳዎች ተፈናቅለው በምዕራብ ወለጋ ዞን

ሀሮ በተባለ ቦታ የተሰባሰቡ ተፈናቃዮች ለረሃብ መጋለጣቸውን ተናገሩ። በተለያዩ ጊዜያት በአካባቢው በነበረ ግጭት ቀያቸውን ለቀው በምዕራብ ወለጋ ዞን ኪረሙ ወረዳ ልዩ ስሙ ሀሮ በተባለ ቦታ ላይ ያለመጠለያ እንደሚገኙ የሚናገሩ ተፈናቃዮቹ ሰብአዊ ድጋፍና የሕክምና አገልግሎት ከመንግሥት አግኝተው እንደማያውቁ ተናግረዋል። አስቴር ምስጋናው ከባህር ዳር እና ናኮር መልካ ከአምቦ ያሰባሰቧቸውን መረጃዎች

አስቴር ምስጋና ታቀርበዋለች። ተፈራ አብደላ የተባለ ተፈናቃይ ከምስራቅ ወለጋ ዞን ውልማይ ከምትባል ቀበሌ ባለፈው መስከረም ወር ተፈናቅሎ ኪረሙ መግባቱንና ከዚያም በህዳር ወር ላይ ዳግም ተፈናቅሎ ሀሮ አሁን ላይ እንደሚገኝ ገልጿል። ላለፉት ሰባት ወራት የእርዳታ እህል አለማግኘቱን ይናገራል። ምንም ምንም መንግስት እንደውም ዞሮ አላየንም የለም ነው የሚሆን

ችግርተኛ ህዝብ የለም ነው የሚለው። ዝሳሩ ያልተፈናቀለው ህዝብ አለ የለም ከመስጊድ ጊዜ እየለመን ነው። በጣም የጠናበትን ሰው እንደዚህ እንደዚህ ራ ራ ገደሎት ምላቸ ይሰጡናል። እነሱም ደግሞ አሁን ገጠር ወጥተው አልከሰቡም። አሁን እነሱም እንደኛ ችግርተኛ እየሆን ነው። እኛም አሁን አልቻልንም። ወደ መንግስት መጮሆነ እንጂ ምናምን አሁ ደግሞ አልደረሰልንም።

ስሜ አይጠቀስ ያሉን ሌላ ተፈናቃይ ከአንድ ዓመት በላይ በሃሮ እንደቆዩ ገልጸው በአሁኑ ሰዓት ተፈናቃዮቹ በምግብና በሕክምና እጥረት ምክንያት ሰዎች እየሞቱ እንደሆነ ተናግረዋል። ባለፈው ሳምንት ብቻ ሁሴን ፈንቴና አስማማው ገብረሃና የተባሉ ሁለት ተፈናቃዮች ልጆቻቸውን የሚያበሉት በማጣታቸው ሲራቡ ማየት አንፈልግም ብለው እራሳቸውን እንዳጠፉ

ገልጿል። እኛ አሁን ራበን ምን እንብላ ነው ወጠን ወደዛ እንኳን ሰርተን እንዳንራ ዙሪያውን ሸኔ ከቦና ያለ ምና ራብ ጠዋት ማታም ያው ሰው ይሞታል። ግን የሞቱ ማሞ ከሳምንት ወዲህ ሁለት ሰው ነው በሕክምና ቀደም እንደዚህ፣ እርጉዞች ደግሞ እንደዚሁ ሶስት እርጉዞች እናቶች ሞተዋል። ህጻናትም እንደዚሁ

ሁለት ሞተዋል በዚህ ሰሙን ብቻ ስለ አሁን ቻይና ከገባ ወዲህ ማለት ነው ሁለት ህጻናትን በዚህ በሽታ ዝም ብሎ ወረርሽኝ ነው ገባሽ ትብከ ይላል በዛው ይሞታሉ ገባሽ ረምስ የገፋ ሴት ደግሞ የራሱም ብዙ ህዝብ ሊያልጭ ይችላል አሁን እኛ ተቸገርን ብሎ ደግሞ ራቡን አሁን ገባሽ መቋቋሚ አቃተንኛል አሁን እርዳታ አንድ ጊዜ ብቻ ሁለት ሺ አስራ አራት ላይ ሁለት ሺ አስራ አራት ትሳስ ላይ መጥቶ ስድስት አካባቢ መጥቶ ነበረ ሶስት ሶስት ኪሎ ሰጡን

ከዛን ግን እስካሁን ድረስ ዙሪያ ይና ካለት አስማማው ገብረሃና የተባለ የስድስት ልጆች አባት ሰኔ አስራ ሁለት ቀን ሁለት ሺ አስራ አምስት አመተ ምህረት ባህሩ አዲስ ጊዮርጊስ ቤተ ክርስቲያን ሲለምን እንደዋለ ና በልመና ያገኘው ገንዘብ አነስተኛ በመሆኑ በዚያው ገንዘብ እራሱን እንዳጠፋ ቤተሰብን ኛሉ ግለሰብ ተናግረዋል። ወንድም የነበረ በችግር ነው እንትን ያለው የሞተብን ታኪ ደግሞ ታነጭለ ቀበሌ ነው የተፈናቀል ነው ማለት ነው።

እና ቤተ ክርስቲያን ሄዶ ለምኖ ያቺ አንድ አርባ ብር አገኘ። ከዛ በተሰብ አለው ነበረ በዛ ምክንያት የልጆችን ራብና ጥማት አላይን ብሎ መድሀኒት ካኒናውጡ ሙዲካል ለስራ ራሱ ገና ሆኖ ነ ያልደረሱ ናቸው ልጆቹ። መጠለያ ጣቢያ ውስጥ ነው የነበሩ ወይስ በቤት ውስጥ ነው የነበሩ? ምን መጠለያ አለ? ዝም ብሎ በሜዳ ላይ መጠለያ ማድኖር ገና ነበረ

ሌላው አስተያየት ሰጪ እንደሚሉት አቶ አስማማው ገብረሃና ልጆቻቸው በመራባቸው ምክንያት በአካባቢው ወደሚገኘው ሀሮ አዲስ ጊዮርጊስ ቤተ ክርስቲያን ሄደው ሲለምኑ ውለው አረባብር ብቻ በማግኘታቸው አዝነው እራሳቸውን ማጥፋታቸውንና በዚያው በሀሮ አዲስ ቅዱስ ጊዮርጊስ ቤተ ክርስቲያን መቀበራቸውን ተናግረዋል። ስድስት ልጅና የትዳር ባለቤት ነበሩ። የሚበሉት የሚጠጡታጡ የተወሰነ በቃ ሞከሩ ሞከሩ በልመናውም በቃ በአለችው ገንዘብ ሸመታው ሞከሩና

እስከ ቤተ ክርስቲያን ድረስ እዲሆ ለምነው በቃ አላዋጣቸው ሲል እህልህል እያሉ ሲያስቸግሯቸው በቃ ራሴን ማጥፋት አለብኝ ብለው አንድ ቀን በለመዷ ሳንዲዝ መድኃኒት ነገር ገዝተው ያጭንቆቆሩ ነው።

በሌላ በኩል በዚያው በምስራቅ ወለጋ ዞን ኬረሙ ወረዳ አካባቢ ተፈናቅለው የሚገኙ የኦሮሞ ብሔር ተወላጅ የሆኑና ስማቸው እንዲጠቀስ ያልፈለጉ ተፈናቃዮች ድጋፍ እንዳልተደረገላቸው ተናግረዋል። ከተፈናቃዮች መካከል ባለፉት ሁለት ሳምንታት በኬረሙ ውስጥ በተፈጸመ ጥቃት ቆስለው በጊዳ ሕክምና ላይ የሚገኙ ስማቸውን መጥቀስ ያልፈለጉ ተፈናቃይ ይገኙበታል።

በኪረሙ ወረዳ ያልተፈናቀለው አንድ ቀበሌ ነበር። ከአስራ ዘጠኝ ቀበሌዎች መካከል ያልተፈናቀለው ዋስት ቀበሌ ብቻ ነበረ። እዚያም ገብተው አውድመው ስለሄዱ የቀሩት በየጉራንጉሩ እየተቸገሩ ነው። የወባ በሽታና ዝናብ እየጨረሳቸው ነው። የቀሩት ደግሞ ልጆቻቸው እየለመኑ ያዘነላቸው አንድንብር ሀምሳ ሳንቲምም ይወረውርላቸዋል። ከዚያ ውጭ ምንም የተደረገ ድጋፍ የለም። እዚህ ያለነው ህክምና እያገኘን ነው።

የተፈናቀሉ ደግሞ በየጉራንጉሩ እየተቸገሩ ነው። ሸራ እንኳ የለም፣ ለመግዛትም ገንዘብ የለም። እየተቸገሩ ነው። ምንም ነገር የላቸውም። ከብቶቻቸው፣ በጎቻቸው ተወርሰውባቸዋል። ምንም ነገር የለም። የምስራቅ ወለጋ ዞን ቡሳ ጎኖፋ ጽህፈት ቤት ኃላፊ ዳለችሳ ሰሞኑን እርዳታ ወደ ዞኑ እንደገባ ገልጸው በቅርቡ መታደል ይጀምራል ብለዋል። ጎዲና ኬኛ ሰት የሮ

ጎዲና በዞናችን አስራ ሰባት ወረዳዎች የተለያዩ ጉዳቶች ደርሰው መፈናቅልም ተከስቷል። ከእነዚህ ወረዳዎች መካከል ኪረሙ የሚባለ ወረዳ አንዱ ነው። ወደ አምሳ አምስት ሺህ የሚሆን ህዝብ ተፈናቅሎ ለድጋፍ ተጋልጧል። እነሱ ያመለከቱትን ችግር ሙሉ በሙሉ ቀርፈናል ባንልም በተለይ በቦረና የተከሰተውን ችግር ተከትሎ እንደ ዞናችን ድጋፍ ሳይደርሰን ቆይቷል። ሰሞኑን የእርዳታ እህል ወደ ወረዳዎቻችን መግባት ጀምሯል።

እንዳጋጣሚ ሆኑ ሆኖ በዛሬው ዕለት ከፌዴራል መንግስት የተላከውን የእርዳታ እልጭ ነው ኪረሙ፣ ጊዳያና፣ ሲቡስሬ፣ ጉቶ ጊዳና ዲጋ ወረዳዎች የገቡ ተሽከርካሪዎች አሉ። አሁን የተላከው እርዳታ ይደርሳል ማለት ነው። ጦራችን ሀሮ ላይ አለ፣ ኪረሙም ላይ ስላለ ይሄ እህል ይደርሳቸዋል የሚል እምነት አለኝ።

ምግብ ነክ ያልሆኑ ድጋፎችን በተመለከተ አቶ ደኝ ለችሳ ሲናገሩ ሎካል እንጂ ወረ ጀደመኒ ወጅኒንክ እንደሆነ ከሀገር በቀል ግብረሰናይ ድርጅቶች ጋር ተቀናጅተን ለምሳሌ አይ ሲ አር ሲ የምንለው ድርጅት በሳሲጋ ምግብና ምግብ ነክ ያልሆኑ ድጋፎችን ለማድረግ ጥረት አድርጓል። መረጃውን ባሊዘውም ለምግብ፣ ለቤት ኪራይም የሚከፍለው አለ። በተጨማሪም በሌሎች ወረዳዎችም አስፈላጊው ድጋፍ ተሰጥቷል። ይሄ ብቻ አይደለም፣ የፌዴራል እና

ክልል መንግስታት ከዓለም ባንክ ጋር በመሆን በሴፍቲ ኔት መርሃ ግብር በ17ቱም ወረዳዎቻችን መጠኑ ይበላለጥ እንጂ ከ250 ሚሊዮን ብር በላይ ለአምስት ወር ወደ አካውንታቸው አስገብተን ከምግብ ድጋፍ ውጭ በገንዘብም ደግፈናል። ከተፈናቃዮች መካከል ቢያንስ በጣም ለተቸገሩ 75000 አባውራዎች ድጋፍ አድርገናል። ከወባ በሽታ ጋር ተያይዞም ተጋላጭ የሆኑ እንደ ሳሲጋና የበንቱ ያሉ ወረዳዎችን በመለየት መንግስታዊ ካልሆኑ ድርጅቶች ጋር በመሆን እንዴት ተደራሽ መሆን

እንደምንችል ከተደረገው ፎረም እንደ ኮሚቴ አባል የማውቀው ነገር አለ። በኦሮሚያ ክልል በምስራቅ ወለጋ ዞን ብቻ 110ሺህ ተፈናቃዮች የሚገኙ ሲሆን ከእነርሱም መካከል 55000 ያህሉ በኬረሙ ወረዳ እንደሚገኙ አቶ ዳኝ ለቺሳ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

አስቴርና ናኮርን ለዘገባው አመሰግናለሁ። ቀጣዩ ዘገባ የደንጌ ትኩሳት በሽታ በአፋር ክልል መከሰቱን ይመለከታል። ከወባ በሽታ ጋር ተመሳሳይነት እንዳለው የሚነገርለት የደንጌ ትኩሳት በአፋር ክልል ሁለት ዞኖች ባሉ ሰባት ወረዳዎች ውስጥ እንደተከሰተ የክልሉ ጤና ቢሮ ገለጸ። ባለፉት ሶስት ወራት ብቻ በበሽታው ከ4700 በላይ ሰዎች እንደተያዙ ቢሮ አስታውቋል። መስፍን አራገ ዝርዝር አለው።

የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ እንዳስታወቁት በክልሉ ዞን አንድ አውሲ ረሱ በሚገኙት ሰመራ፣ ሎጊያ፣ ሚሌ፣ ጭፍራና ዱብቲ እንዲሁም በዞን ሶስት ገቢ ረሱ በሚገኙ ገላአሉ አካባቢ የደንጌ ትኩሳት ተከስቷል። የደንጉ ፊቨር አራት ሺህ ሰባት መቶ አካባቢ ነበር አጠቃላይ ኬዙ የተያዙት ማለት ነው። ህመሙ ከወባ ጋር ተመሳሳይ ቢሆንም የበሽታው አማጭ የሆነችው ትንኝ የተለየ ባህሪ እንዳላት ቢሮ ኃላፊው አመልክተዋል። ሁለቱ ተመሳሳይ በሽታዎች ናቸው ደንጉና መሌሪያ

ተመሳሳይ ነው። ምንድነው? የትኛዋ ደንጉ ፊቨር ማታም ቀንም ላይ ነው የምትናከሰው። በዛ ምክንያት ኤደስ ምልኪ ሞስኪቶ ይባላል እሱ ቀንም ማታም ስለሆነ እሱ ትንሽ ያስቸግራል። ሰው በስራም ሲሄድ ምንም ሲሄድ፣ ሙቀትም ነው ልብሱን አውልቆ ምናምን ስለሚሆን ትንሽ ያስቸግራል። ሁለተኛ ትንሽ ዝናባማ ነበረ፣ ባለፉት ዝናቦች ነበሩ እንደምታውቁት፣ ውሃ ብዙ የተሰበሰበበት ቦታዎች ነበሩና እዛ አካባቢ ላይ ቶሎ እየተራባች ኬዙን አሳሳቢ አድርጎብን ነበረ። የሎጊያ ከተማ ነዋሪው ታምራት ሞላትና ባለቤታቸው ከወባ

ጋር ተመሳሳይነት አለው በሚባለው የዴንጌ ትኩሳት በመታመማቸው ሕክምና ወስደው ካገገሙ በጣት የሚቆጠሩ ቀናት ነው ያለፋቸው። ህመሙ ከባድ እንደነበር ያስታውሳሉ። እኔም ሙ ነበር። መጀመሪያ የራስ ምታት አለው፣ ከፍተኛ የራስ ምታት አለው፣ የድካም ስሜት አለው። የምግብ ፍላጎት አይኖርም፣ ይቀንሳል። መተኛት ይጠይቃል። ያው ቤተሰብ አስተዳዳሪ ስለሆንኩ መተኛት

እየተሞገድኩ ነበር። ባለቤቴ ታማ ወስጃት ነበር። እዛም የራሱ ምታቱ በጣም ከፍተኛ ነው። ከዚህ ቀደም የደንጌ ትኩሳት በኩታ ገጠም ክልሎች እና ጎራባች ሀገራት ላይ እንደነበር የክልሉ ጤና ቢሮ ኃላፊ ጠቁመው በአፋር ክልል ለመጀመሪያ ጊዜ መከሰቱን ገልጸዋል። ድሬዳዋም ጅቡቲም ላይ በተደጋጋሚ ይጠቃሉ። ከባድ መኪኖችም በዛ ይመላለሳሉ። ጎረቤትም ስለሆን በተለያዩ ቦታዎች እነዚህ ነገሮች ቻሌንጅ ናቸው። የዝናቡ ስርጭት መቆራረጥ በመከላከል ሂደቱ ላይ ተጽዕኖ ፈጥሮ

እንደነበር ያስታወሱት አቶ ያሲን የሞቱ ሰዎች መኖራቸውንም ጠቁመዋል። ደንጉ ፊቨር ኮሚዩኒቲ ዴዝ ነው በብዛት ያለው ይባላል። ኦፍኮርስ ከኢንስቲቱሽናል ግን ወደ ሶስት ዴዝ አለ ሚሌ ና መሀል ላይ ማለት ነው ያው ብዙም ሞት ስለማያስመዘግብ ደንጉ ያው ፈጣሪም ሲረዳን በዚያነት የለውም። ኦፍኮርስ ግን ከይዙ ያው እሳት ነው እንደ ጉድ ነው እየሄደ ያለው እና ግን አዳዲስ ቦታዎች ላይም ደግሞ መልሶ ይገባብናል። በሽታው በስፋት ይስተዋልበታል በሚባለው ሎጌ አካባቢ በሚገኘው ጤና ጣቢያ የሚሰሩ አንድ ስማቸው እንዳ

ይጠቀስ ያሳሰቡ ባለሙያ ግን በጤና ጣቢያው ብቻ የተመዘገበው የሟቾች ቁጥር የቢሮ ኃላፊው ከጠቀሱት እንደሚበልጥ ተናግረዋል። ደንጉቴ ብር ያው የተነሳው ሶስት ወር አካባቢ ሆኗል። አሁን ሚሌ አካባቢ ነበር መጀመሪያ የተነሳው፣ ከዛ አካባቢ ነው አሁን ወደ ሎቢያም አካባቢ ወደሚቻ አካባቢ የተሰራጨ ያው ማህበረሰቡ ትንሽ ግንዛቤ አልነበረውም መጀመሪያ አካባቢ ላይ እንደውባ ነበር ትሪትመንት እየተደረገ የነበረው። አርትት እና ኳርትም ነበር አብዛኞቹ የወሰዱ የነበረው። በሽታው ግን እንደዛ ነገራቶችን ያባብሰበታል ነው ያው ብዙ ሰዎች ላይ

ሞት አደጋም ማስከትሏል። ብዙ የሞቱ ሰዎች አሉ። በዚሁ በበሽታው ጤና ተቋም ላይ ስምንት ሰዎች አሉ የሞቱ የት ጤና ሎቢ አካባቢ ላይ ሪፖርት የተደረገ እዛው ፋሲሊቲ ላይ የሞቱ ናቸው። በየቤቱ ብዙ መብራቶች ሊኖሩ ይችላል። በበሽታው የሚያዙ ሰዎች ቁጥር ከመጨመሩ ጋር ተያይዘው በጤና ጣቢያው አገልግሎት አሰጣጥ ላይ ተጽዕኖ እንደፈጠረም ጠቅሰዋል። የሚደረጉ ሰዎች በስተዋል ኢመርጀንሲ አካባቢዎች ላይ የአልጋ ጥረቶችን እያጋጠመ ነው ያለው። በሌላ በኩል በግንዛቤ ጥረት ምክንያት በው

ወቅቱ ወደ ሕክምና ተቋም ስለማይሄዱ በቤታቸው ሳሉ በደንግ ትኩሳት የሞቱም እንዳሉ ሕክምና አግኝተው የዳኖት ታምራት ሙላት ተናግረዋል። ጎረቤት አካባቢ በጣም ብዙ ታማብናል የሞቱ ሰዎች አሉ። እኛም የስራ ባልደረቦች የሞቱ አሉ። ሆን የመንግስት ሰራተኛ በቅርብ የሚያውቋቸው የሞቱ አሉ አሉ። የስራ ባልደረቦች የሞቱ አሉ። ሕክምና የቢሮ ደረጃ እኛ ሹፌሮች ምናምን ታሞ ቢሮ ሻሊ አካል ይሁን እንጂ ችግሩ የከፋ ደረጃ ላይ እንዳይደርስ የተወሰዱ የመከላከል ስራዎችና የግንዛቤ ማስጨበጫ እንቅስቃሴዎች ወጥ

ወዴት እያመጡ እንደሆነ የክልሉ ጤና ቢሮ ኃላፊ ሳይጠቁሙ አላለፉም። ቲሞች አሉ በየዞኑ ኢፒኤች አይም አለ። ከፌዴራል በኩል የመጡ ጤና ሚኒስትርም አሉ ሰዎች እንደ ክልል መንግስትም እንደ ጤና ቢሮም ፓርትነሮች አሉ። የቀን ውሎ የሚገመገምበት ዴይሊ ሚቲንግ አለ። ስለዚህ እዛ ላይ የተገመገመ አዳዲስ አቅጣጫውት እየተሰጡ በዛ መልኩ ነው እየተሄደ ያለው እና አይ ቲንክ ጥሩ ፕሮግረስ ነው ያለው። በአሁን ሰዓት እንደታሰበው አደገኛ ነገሮች አይደለም እየታዩበት ያለው ፕሮግረስም እየታየ ነው አንዳንድ ቦታዎች ላይ

ይበ፣ እንዲህ እንዳለ እንደ አውሮፓውያኑ አቆጣጠር ከ2023 መባቻ ጀምሮ ባለፉት ስድስት ወራት በ43 ወረዳዎች ከ66 ሺህ በላይ ሰዎች በወባ እንደተያዙ ታውቋል። የወባ ስርጭቱ ባለፉት ዓመታት ከታየው እንደጨመረ የቢሮ ኃላፊው ተናግረዋል። በደንጌ ትኩሳትም ሆነ በወባ የሚከሰተውን ችግር ለመፍታት አጎበር እየተሰራጨና የቤት ለቤት የኬሚካል ርጭት እየተደረገ እንደሆነ አመልክተዋል። ከድምፅ መስፍን አራጌ ከደሴ።

መስፍን አራገኝ ለዘገባው እናመሰግናለን። መንግስት ከቁጣ ቀስቃሽ እርምጃ በፊት ውይይትን እንዲያስቀድም የአረፋ በዓል ታዳሚ ምዕመናን ተናገሩ ይላል ቀጣዩ ዘገባችን። በዚህ አጋጣሚ ክብራትና ክብራን ለእስልምና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። መንግስት የህዝብን ቁጣ በሚቀሰቅሱ ጉዳዮች ላይ እርምጃ ከመውሰዱ በፊት ውይይትን ሊያስቀድም ይገባል ሲሉ

በአዲስ አበባ ከተማ በተከበረው የአረፋ በዓል የሰላት ስነ ሥርዓት ላይ የተገኙ አስተያየት ሰጫዎች ተናገሩ የ1444 ኛው የኢድ አልአድሃ አረፋ በዓል አዲስ አበባን ጨምሮ በመላው ኢትዮጵያ ተከብሮ ውሏል በዓሉ ከመሳጅዶች ፈረሳ ጋር በተያያዘ የተፈጠሩ አለመግባባቶች በውይይት እንደ ተፈቱ ከተገለጸ ከሳምንታት በኋላ ነው የተከበረው የኬኔዲ አባተ

በዓሉን ተከታትሎ ቀጣዩን ዘገባ ልኳል። በአዲስ አበባ ከተማ በነበረው የአረፋ በዓል አከባበር በርካታ የእምነት አባቶችና ተከታዮች በስታዲየምና አካባቢው ተገኝተው የሶላት ስነስርዓት አካሂደዋል።

የአረፋ በዓል ነቢዩ ኢብራሂም ልጃቸውን ለፈጣሪ ለመሰዋት በመታዘዝ ከሁሉም በላይ የሆነውን የፈጣሪ ፍቅር ያሳዩበት ታላቅ በዓል መሆኑን የሚገልጹ አስተያየት ሰጪዎች በዓሉን ከችግረኞች ጋር በፍቅር እንደሚያሳልፉ ተናግረዋል። ስሜ ኑሩ ደሽፋ ይባላል። አረፋ በዓል ያው አመታዊ በዓል ነው። የደስታ ቀን ነው። ሙስሊሙ ይህንን በዓል በሚያከብርበት ጊዜ የአላህ ትልቅነትን ከፍ በማድረግ ምስጋና እያቀረብን የደስታ

እንዲሁም ቤተሰቦቻችንን፣ ዘመድ አዝማዶቻችንን፣ ጎረቤቶቻችንን በተለይ ደግሞ ዝቅተኛውን የማህበረሰብ ክፍል ታሳቢ ባደረገ መልኩ ከምናደርገው የእርድ ስርዓታችን እነሱንም ታሳቢ በማድረግ ተቋዳሽ እንዲሆኑ እናደርጋቸዋለን። ሳዲቅ ንጋነ ብዛ ባላለው የኢድ አላዳሃ በዓል የምናከብረው ሁሉም ወጥቶ መጀመሪያ በስርዓት እንዲያከብር፣ ቀጥሎ ደግሞ ያለውን ደግሞ ፈጣሪ በሰጠው ሲሳይ ልክ ደግሞ ከጎረቤቱ ጋር እየተካፈለ ከቻለ እርድ ያርዳል።

አርዶ ሶስት ቦታ ያደርጋል። አንድ ለቤተሰቡ፣ አንድ ደግሞ ከጎረቤት ጋር የሚበላው፣ አንዱ ደግሞ ለምስኪን በአቅራቢያ ለሌሉት ራቅ ላሉት ያከፋፍላል። በአጠቃላይ በፍቅር በሰላም ምጽዋት ያቅመን ያህል በፍቅር ከጎረቤት ጋር መኗኗርን የሚያሳይ የዘንድሮው የአረፋ በዓል የሚከበረው

በኦሮሚያ ክልል ሸገር ከተማ አስተዳደር በመንግስት ከተፈጸመው የመስጂዶች ፈረሳ ጋር በተያያዘ የተፈጠሩ ችግሮችን ለመፍታት በኦሮሚያ ክልል መንግስትና በመጅሊስ መካከል ውይይት ተደርጎ ስምምነት ከተደረሰ በኋላ ነው። በርካታ ሙስሊሞች የመስጂዶቹን ፈረሳ በመቃወም ቁጣቸውን እንደገለጹና በተለይ በአዲስ አበባ ከተማ ፖሊስ በወሰደው እርምጃ የሰዎች ሕይወት እንዳለፈ ይታወቃል። መንግስት ከሕዝብ ጋራ ውይይት ሳያደርግ በተናጠል እርምጃ መውሰዱ የችግሩ ዋና መንስኤ እንደሆነ ያስረዱ

አስተያየት ሰጪዎች ከሰሞኑ ክስተት መማር እንደሚያስፈልግ ያሳስባሉ። ስሜ አብደላ ሄታቸው ይባላለሁ። አገሪቷ ካለችበት አንጻር ያው በብዙ ነገር ላይ እየተፈተነችና በብዙ ነገር ላይ የተወጣጠረችበት ሁኔታ አለ። ከዚህ አንጻር ሰላም ምንም ጥያቄ የለውም፣ ቅድሚያ የምንሰጠው ነገር ነው። ነገር ግን የሰላሙ አካል ማነው ነው ትልቁ ነገር። ማህበረሰባችን አንዱ የሰላሙ አካል ነው ብለን እናስባለን።

በመቀጠልም ደግሞ የመንግስት አካላቶች ባለስልጣናቶችም አንዱ የሰላሙ አካል ሊሆኑ ይገባል ብለን እናስባለን። አሁን ያሳለፍነው ሁኔታዎች አሉ። ክስተቱ ከህዝበ ሙስሊሙ ጋር ተያይዞ የተፈጠሩ ችግሮች አሉ። እዛ ችግሮች ውስጥ የተፈጠረው ነገር ምንድን ነው? እነዛ መስጊዶች ቀጥታ የፈረሱበት አግባብ ትክክል ባለመሆኑ ምክንያት ሰላም መደፍረሶች የተስተዋሉበት ሁኔታ አለ። ነገር ግን ምንድን ነው መሪዎች

በቦታ ያሉ ኃላፊነት በተሰማበት የመንግስትንም ሰላም የኛንም የማህበረሰቡ ሰላም በጠበቀ ሁኔታ በወደ ሰፊነት በውይይት ነገሮችን መፍታት እንጂ ትክክል ባልሆነ መንገድ መሄድ ልክ እንደዚህ ሀገራዊ ቀውስ ውስጥ የሚከቱን ነው እና መንግስትም ደግሞ ካለፈው አኳያ ልምድ ወስዶ ወደፊት ይሄ ነገር እንዳይደገም

እጅ ለእጅ ተያይዘን ሰላሙን ጠብቀን ሀገራችንን ወደፊት እናስቀጠላለን ብዬ አስባለሁ። ስሜ አዲል አብዱላሂ ኢብራሂም ይባላለው። የሁላችንም ነገር ስለሆነች ቺም ሁላችንም ኃላፊነት አለብን ማለት ነው። ይህን ኃላፊነት በጋራ መወጣት ያስፈልጋል። በአንዱ በኩል መወጣት የሚያስችል ስላልሆነ ማለት ነው። ስለዚህ በዚህ በኩሉ አብረን ከሰራን ነገሮችን ሁሉ በውይይት ከፈታን ችግር ይፈጥራል የምል እምነትም ስለሌለኝ ስለዚህ አጂ ያሉትም እዚህ ያለ ነውም።

አብረን በጋራ ዱአ አድርገን ሀገራችንን ሰላም ያርግልን፣ የተፈጠሩ ችግሮችም እንዲያነሳልን አላህን እንጠይቃለን ማለት ነው። የዛሬው የአረፋ በዓል የሶላት ስነ ስርዓት በሰላም እንደተጠናቀቀ የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ኬኔዲ አባትን ለዘገባው እናመሰግናለን። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የማስተናግዳችሁ እንግደ ወልድ ነኝ። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያው ዝግጅታችን ዲሞክራሲ በተግባር ይሆናል።

በድጋሚ በተካሄደው ህዝበ ውሳኔ ላይ ድምፅ ከሰጡ የወላይታ ዞን ነዋሪዎች መካከል ከጥቂቶች በስተቀር አብዛኛው ወላይታን ጨምሮ ስድስት ዞኖችና አምስት ልዩ ወረዳዎች በጋራ የሚመሰረቱትን ክልል መደገፋቸውን ምርጫ ቦርድ ይፋ አድርጓል። ኬኔዳ አባተ በዛሬው ዲሞክራሲ በተግባር ዝግጅታችን ላይ የባለሙያዎችን አስተያየት አካቶ ተከታዩን ዘገባ አጠናቅሯል።

ከ1986 ዓ ም ጀምሮ ለ30 ዓመታት ያህል 56 የሚሆኑ ብሔር ብሔረሰቦችን በአንድነት አቅፎ የቆየው የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል አሁን በተለያዩ ክልሎች ተዋቅሮ ህልውናውን ወደ ማጣት ተቃርቧል። የብሔራዊ ክልላዊ የሽግግር መስተዳድሮችን ለማቋቋም በኢትዮጵያ የሽግግር መንግስት ወቅት በወጣው አዋጅ ቁጥር 7984 መሰረት አምስት የነበሩ ክልሎች ማለትም ከክልል 7 እስከ 11 ያሉት ከተቋቋሙ ከሁለት ዓመት በኋላ ወደ

አንድ ተሰባስበው የመሰረቱት የደቡብ ክልል ከምስረታው ጀምሮ እስካሁን እንደየወቅቱ አንዴ ሞቅ ሌላ ጊዜ ደግሞ ቀዝቀዝ የሚሉ የአደረጃጀት ጥያቄዎችን በአንድነት ካቀፋቸው የተለያዩ ብሔር ብሔረሰቦች ሲያስተናግድ ቆይቶ ከሲዳማ ክልል ምስረታ ጀምሮ ነው መፍረስ ሁኔታ የያዘው። ከሲዳማ ቀጥሎ የተለያዩ ዞኖችንና ልዩ ወረዳዎችን ያቀፈው የደቡብ ምዕራብ ኢትዮጵያ ክልል የአገሪቱ 11ደኛ ክልል ሆኖ ከአንድ ዓመት በፊት በህዝበ ውሳኔ ሲመሰረት፣ አሁን ደግሞ ኮንሶ፣ ወላይታ፣ ደቡብ ኦሞ

ጋሞ ጎፋና ጌዲኦ ዞኖችን እንዲሁም ቡርጂ፣ ባስኬቶ፣ አሌ፣ ደራሼና አማሮ ልዩ ወረዳዎችን አሰባስቦ የደቡብ ኢትዮጵያ ክልል የሚል ስያሜ እንደሚኖረው የሚነገርለት አዲስ ክልል ለመመስረት የሚያስችል የህዝበ ውሳኔ ውጤት ይፋ ሆኗል። ምርጫ ቦርድ የተለያዩ ግድፈቶችን አግኝቼበታለሁ ብሎ በድጋሚ ያደረገውን የወላይታ ዞን ህዝበ ውሳኔ የመጨረሻ ውጤት ትናንት ሰኔ 20 ቀን 2015 ዓ.ም ይፋ ያደረገ ሲሆን ይኸውም ከድምፅ ሰጪዎቹ እጅግ ከፍተኛ ቁጥር ያላቸው

የአዲሱን ክልል ምስረታ መደገፋቸውን የሚያመለክት ነው። ይህ ውጤት የደቡብ ክልልን መፍረስ በይፋ ያረጋገጠ ነው ሲሉ ለአሜሪካ ድምጽ የተናገሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳሌ፣ ሆኖም ነባሩ ክልል ፈርሶ አዲስ የሚመሰረቱት ክልሎች ህጋዊ ቅቡልነት ጉዳይ አጠያቂ እንደሆነ ያብራራሉ። በመሆኑም አዲሶቹ ክልሎች በነባሩ ክልል ይነሱ የነበሩ የህዝብ ጥያቄዎችን መመለስ ካልቻሉ ፈተና እንደሚበዛባቸው ያስረዳሉ። እንግዲህ

አልቆለ አልቆለታል ከተባለም ቆይተዋል። ነገሩ ምርቻው ፎርማል ማድረጊያ ነው እንጂ ብዙ ለውጥ ያመጣል የሚል ነገር አልነበረም። በፓርቲ እየተቀመጠ አቅጣጫ ነው ነው የሚባለው እና ያንን

ሕገ መንግስታዊ ማድረግ ወይም ሕጋዊ የማድረግ ጉዳይ ነው። ስለዚህ ደቡብ ክልል የሚባለው እንግዲህ እንደ ክልል መንግስት አልቆለታል ማለት ነው። ተጠናኳል። ከዛ በኋላ ያለውን እንግዲህ እንዴት ነው የሚሆነው? አሁን ሁለተኛ ታችኛው ክልል ነው ያው ድምፅ የተሰጠው የወላይታው የደቡብ ኢትዮጵያ ለተባለው ነው። ማዕከላዊ ኢትዮጵያ ይሁን ሸዋ የሚል ቴንታቲቭ ስም ያለው ደግሞ ለብቻው አለ። እሱ ድምፅም አልተሰጠውም፣ ግን ያው ሌላ ራሱን የቻለ ክልል መሆኑ አልቀረም አዲስ ሕገ መንግስት እየተሰራለት ስለሆነ

እና የሚያሳየው ምንድን ነው ኦልሬዲ ህገ መንግስታዊ ነው አይደለም የሚለውም ጥያቄ በሚያስተማምን ሁኔታ ባልተመለሰበት ሁኔታ ነው።

ያው ክልሉ ያለቀ እየፈረሰው ያው እድሜው ያለቀ የሌጂትመሲ ጉዳይ ወደፊት እያስቸገረ የሚሄድ ይመስለኛል። በነይታ ምክንያቱም የወላይታ ይሄ በወላይታ ብሔርተኝነት ላይ የተመሰረቱ ፓርቲዎች እውቅና አንሰጥም ህገ መንግስት አይደለም የሚላላቸው ብዙም ቦታም ያው የድርጅታዊ ዲስፕሊን ፈርተው እንጂ ዝም ያሉት እንደምታውቀው ፊት ለየራሳችን ክልልንም ካሉ በኋላ በድርጅት መመሪያ ነው የቀየሩት። ስለዚህ የሌጂትመሲ ጉዳይ

የሚያስቀለጥ አይመስልም። ኢሌጅት ሜቲ ከሌለ ደግሞ ምንድን ነው መሆን ያለበት? በፐርፎርማንስ የህዝብን ድጋፍ የማግኘት መሞከር ነው። የተሰጠው ሰበብ ወይም ምክንያት አለ። ለህዝቡ መልካም አስተዳደር ያሰፍናል፣ የህዝብ ጥያቄ ነው፣ ልማት ያመጣል፣ እንደዚህ የተባሉ ነገሮች አሉ። እነኚህ ከድሮው ክልል በተሻለ ከፈጸመ፣ በውጤታቸው የህዝብ ድጋፍ ማግኘት ከቻሉ ሰየው ነው። ያ ካልሆነ ግን ጥያቄው ገና ከመመስረታቸው እየጋለ እያዳከማቸው ይሄዳል የሚል ግምት ነው ያለው። የእርተኝነቱ ናሽናሊዝም እንዳለ ሆነ ማለት ነው።

ነባሩ የደቡብ ክልል ፈርሶ አሁን አዳዲስ ክልሎች የሚመሰረቱበት መንገድ በእርሳቸው እይታ ቅቡልነት እንዳለው የሚገልጹት የዋቸሞ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነት ፖሊሲና ዲፕሎማሲ መምህር የሆኑት አቶ አበራሄ ቢሶ በበኩላቸው ለዚህም ምክንያታቸውን አብራርተዋል። ከመነሻው

እንግዲህ የመዋቅር ጉዳዮች በሁለት አንግል ነው የምናየው። እንግዲህ የመጀመሪያው ከመልካም አስተዳደር ከሪቀት ጋር መልካም አስተዳደርን ለማሳለጥ ካለው አኳያ ማየት እንችላለን። ከዚህ ጋር ተያይዞ ደግሞ የመሰረተ ልማት ጉዳዮች፣ የስልጣን ጉዳይም አንድ ነገር ነው እንግዲህ

የመወከል ጉዳይም አንድ ነገር ነው። ስለዚህ በዚህ አኳያ እንደዚህ አይነት መደራጀቱ ጥሩ ነው። አሁን ባለው ሁኔታ ተነጣጥለው ሰዎች አንዱን ብቻ ነጥለው አይተው በአካባቢ ላይ በብሔር ብቻ ሁኔታው የሚያዩ ከሆነ ጥሩ አይሆንም። እንደዚህ አንድ ሆኖ መደራጀት ደግሞ ያለውን እሴት እኛ እንደ ሀገር የምንጋረው እሴቶች አሉ ሰፊ እሴቶች አሉን እና እንደ ሀገር እንኳን እንደ ደቡብ ክልል እንደ ሀገር ካየን አንድ የሚያደርጉ እሴቶች በርካታ ናቸው። ስለዚህ ይህን እሴት

የጋራ እሴትን ለመበልጸግ አሁን ባለው ሁኔታ የወላይታ ምርጫው አንድ ላይ በመደራጀት በክላስተር መሆኑ እኔም ይደግፈው ነው። እንደ ግሌ አደረጃጀቱ በጋራ መሆኑ ላይ ምንም ችግር የለም። ዋናው በፍትሐዊነት ልማትና የመወከል ሁኔታ እና የልማት ጉዳይ

መድረሱ ላይ ነው ትኩረት መሰረት ያለበት። ከሲዳማ ውጭ ያሉት የሌሎቹ ሶስት ክልሎች አደረጃጀት የመጠን ማነስ ካልሆነ በስተቀር ልክ እንደነባሩ የደቡብ ክልል የተፈጸመ የክላስተር አደረጃጀት እንደሆነ ጠቁመው ቀጣይ ጥያቄዎችን እያስነሳ የሚቀጥል እንደሆነ የሚገልጹት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳሌ በውጤታማማነታቸው ላይም ጥርጣሬ አላቸው። አትልስ የሲዳማ የሆነ ሕገ መንግስታዊ መሰረትም አለው የብሔር ነው።

በቋንቋ የመጠቀም ሳይኮሎጂካሊም ቢሆን አጠያየቁም ብሔራዊ ጥያቄ ነው። የዚህ የደቡብ ምዕራብ የሚባለው ግን ከአንደኛው ክላስተር ወደ ሌላ ክላስተር፣ አነስተኛ ክላስተር ከመፍጠር ውጭ የተለወጠ ነገር የለም። ከክልሉ ደግሞ የሚመጣው ቅሬታ እንደምታውቀው በጀት አላና አልበቃንም ምናምን የሚለው ከመጀመሪያው ጀምሮ እንግዲህ ወት የጀመሩት ስለዚህ ከመልማት እድል ተነፍገናል፣ ለዚህ ክልሉ እንቅፋት ሆነብናል ብለው ከወጡ በኋላ

አሁን የበለጠ ችግር አለብን ሲሉ ፖለቲን ምላሽ አይደለም እያገኘን ያለ ነው ማለት ነው ደግሞ ምዕራቦቹ በጣም ሲማረሩ ነው የነበረው ባለፈው አንደኛ አመታቸውን ሲያከብሩ አቶ አገኘሁ ተሻገር ባለበት ሁ ሁሉ ቦታ ሁሉ ነው ውሁ ያሉት እኮ ስለዚህ ይሄ ነገር በኛው ክልሎች በሁለቱ ክልሎችም ለውጥ አለው የሚል ነገር የለኝም አሁን ሀገር አቀፍ የበጀት ድልድሉም እንደሚታየው ነው

አዲስ ሰራተኛ አልቀጥርም የሚል ነገር ሁሉ አለው። በነገራችን ላይ እቺ የመዋቅር አደረጃጀት ጥያቄ ብዙ ጊዜ የመንግስት ሰራተኛ በርከት አድርጎ መቅጠር ከሚል እንትንም አላት። ስለዚህ የመንግስት ሰራተኛ ማስቀጠር ከሆነ የወጣቱን ጉጉትም ምላሽ አልሰጠህም ማለት ነው። ስለዚህ እስካሁን ያለው ከደቡቡ ፈርሶ በመሄዱ ደቡብ ምዕራብ በጣም ደስተኛ የመሆኑ መረጃ የለንም። የሌሎቹ የተለየ ይሆናል የሚል ግምት የለኝም።

የውጭ ግንኙነት ፖሊሲ እና ዲፕሎማሲ መምህር የሆኑት አቶ አበራህ ቢሶ በበኩላቸው ይህን ሀሳብ እንደሚቃረን ይገልጻሉ። እኔ አሁን ይህንን እንግዲህ በተቃራኒ ነው ሊረዳ የሚችለው የኔ እንድምታና ትንታኔ ሊሆን የሚችለው የመጀመሪያውም ክላስተር ነው ይህም ክላስተር ነው የሚባል ከሆነ ከሶስቱ እኔ ካነሷቸው ምሰሶዎች ጋር የርቀት ጉዳይ፣ የመወከል ጥያቄ ፊታ የመወከል ጥያቄ

እና ሶስተኛው ደግሞ የልማት ተደራሽነት ጋር ሲታያይ ይሄ አምክነው ሊሆን አይችልም ምክንያቱም ሶስቱ ጉዳዮች ላይ በፊት በነበረው ደቡብ ነው ተብሎ በተጠራው ላይ ሶስቱ ጉዳዮች እንዴት በእንዴት አይነት መልኩ ነው ትርቲት ሲሆን የነበረው ብለ ካየ የሚታያቸው ግድፈቶች አሉ ስለዚህ ይህንስ ታሳቢ ሲታደርግ በፊት አምሳ ስድስት በላይ ብሔር ብሔረሰቦች በነበሩ ጊዜ ሪሊ

ሁሉም በዛ ውስጥ አባል የሆኑት ውክልና ያገኛሉ ወይ ካልክ ላይሆን ይችላል። አልሆነምም ጭምር እና ሊማቱም ጭምር በዛ ካሰብክ ሊሆን አይችልም። እነዚህ ጉዳዮች የሚፈቱ ከሆነ ፖዘቲቭ ሊታ ያለ ግን ሌላ እንዲሁ የስልጣን ጥያቄ ወይም የብሔር ተኮር ጥያቄዎች ላይ ጋር አያይዘ ሲታይ ውጤቱ ክፉ ይሆናል። ለወደፊት በሌላ መልኩ የጋራ እሴትም ይሸረሸራል። ማዕከላዊ ሀገረ መንግስት ግንባታ ላይ

ከፍተኛ ችግር ሊያመጣ ይችላል የሚል እንድምታ ነው ያለኝ። ከአዲሶቹ ክልሎች አደረጃጀት ጋር በተያያዘ የተለያዩ እይታዎቻቸውንና እምነታቸውን ያብራሩት ሁለቱም አስተያየት ሰጪዎች የአደረጃጀት ጥያቄዎች ግን ቀጣይነት ሊኖራቸው እንደሚችሉ ገልጸዋል። የጥያቄዎቹን መቅረብ ባይቃወሙም ነገር ግን ጥያቄዎቹ የሚመዘኑበት መስፈርት ሊኖር እንደሚገባና ለዚህም ሕገ መንግስቱን ማሻሻል እንደሚያስፈልግ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ።

አዲስ አበባ የረቡ ምሽት ስርጭታችን ሁለተኛው ምዕራፍ እንደቀጠለ ነው። ኢትዮጵያውያን በአሜሪካ ቀጣዩ ቅንብራችን ነው። ትንሿ ኢትዮጵያ በላስ ቬጋስ የሚል ይዘት አለው የዛሬው

ኢትዮጵያውያን በአሜሪካ ዝግጅታችን ወደ ደቡባዊዋ ኔቫዳ ግዛት ላስ ቬጋስ ከተማ እንወስዳችኋለን። የላስ ቬጋስ ከተማ ክላርክ አውራጃ ኮሚሽን ባለፈው ሳምንት ተሰብስቦ ኢትዮጵያውያን የሚበዙበትን አካባቢ ትንሿ ኢትዮጵያ የሚል ስያሜ እንዲያገኝ ውሳኔ ያስተላልፏል። በዚያ የሚገኘው ዘጋቢያችን ፍሬው ውብሸት ይህን ስያሜ የሚይዘውን አካባቢ በመቃኘት ለዛሬ ኢትዮጵያውያን በአሜሪካ ዝግጅታችን ይዞታል። ወደ ፍሬው ልውሰዳችሁ።

እንደሚታወቀው በኔቫዳ ክፍለ ግዛት ስር በምትገኘው ላስ ቬጋስ ከተማ በርካታ ኢትዮጵያውያን ትውልድ ኢትዮጵያውያንና ኤርትራውያን ነዋሪዎች ይገኛሉ። ይህ አካባቢም ኢትዮጵያውያንና ኤርትራውያን ማህበረሰብ የሚገበያዩበትና ማህበራዊ አገልግሎቶችን የሚለዋወጡበት ስፍራ ነው። ከዚህ ቀደም እንዲሁ በተለምዶ ትንሿ ኢትዮጵያ ይጠራ የነበረው የንግድ እንቅስቃሴው የደራበት ቦታው አሁን ስያሜው በይፋ ጸድቆለታል።

በትንሿ ኢትዮጵያ ፕሮጀክት ንዑስ ኮሚቴ ሰብሳቢ አቶ ግርማ ዘይድ አዲሱ ስያሜ የቱሪስት መስህብ እንደሚጨምርና የአካባቢውን የንግድና ምጣኔ ሀብት እንደሚያጠናክር ገልጾልናል። ከመቶ ሺህ የበለጠ የውጭ ሀገር ቱሪስቶች እየመጡ እየበሉ እያደነቁ ኢትዮጵያ ምንድነች ከየትነች የሚለውን ነገር ለማስተዋወቅና ኢትዮጵያ ልውልነቷን ባንዲራዋን ማነች የሦስት ሺህ ዓመት አገር ታሪክ ያላት

በቅኝ ግዢ ተገስታ ማታ አገር ማናት የሚለው ማነጋገሪያ ይሆናል እና ትልቁ እቅዱ ሁለት ነገር ነው። አንደኛ የቱሪስት አትራክሽን ለክላርክ ካውንቲ ኢኮኖሚክ እድገት ይረዳል። ሁለተኛው ደግሞ ዋናው ትልቁ ዚቁ ለእኛው ለልጆቻችን ነው

ማወቅ እንዳለባቸው ስራዎች ስ ምንድን ነው የሚጠብቃችሁ? ስ ወደፊት ምን ለማድረግ አስባችሁ? አንደኛ በተሰጠን ገደብ ውስጥ ወልካም ቱ ሊትል ኢትዮጵያ የሚባለው ሀውልት እንዲሰራ ቱሪስቱን ተከትሎ እንዲመጣ ይሄ ነው ትልቁ ስራ። ኮሚኒቲ ሶሻል ሰርቪስ ለመስራት ይሄ ሁሉ እቅድ አለን። ዋናው ደግሞ ሌላ ትልቁ እንትን ምንድን ነው? አንድ ጊዜ ይሄ ኮሪዶር ከተሰጠን አብዛኛውን ኢትዮጵያና የኤርትራዎች ኮሚቴ

ክንትሪብ ኮሚቴዎች እና ቢዝነስ ኦነሮቹ እዚህ ላይ መጥቶ በይፋ በትልቁ አለም በሚያውቀው ሊትል ኢትዮጵያ ዲስትሪክት ተብላ ስትጠራ ለእኛ ኩራት ነው። የኛ አላማችን ህልማችን እሱ ነው። ከዚሁ ጎን ለጎን በተያያዘ ስለተሰማቸው ስሜት በዚህ ስያሜ ላይ ምን ተሰማችሁ? ምንስ እቅድ አላችሁ? ምንስ አገልግሎት ለመስጠት ተጨማሪ አገልግሎት ለመስጠት የተነሳሳችሁበትስ ሁኔታ አለ ወይ በሚል

አነጋግሬያቸዋለሁ። ከአቶ ተሻገር ጀምራለሁ። ካልቸራል ዲስትሪክት ማስፈቀድ ራሱ በጣም ትልቅ ነገር ነው። ስም አለ። ለምሳሌ ሊትል ኢትዮጵያ የሚል መንገድ ኤል ያለ ቫንኮቨር አለ። ይሄ ግን ዲስትሪክት ስለሆነ ትንሽ ለየት ያደርገዋል።

በስያሜው ላይ ያለት አስተያየት ምንድን ነው? በአንድ ላይ ሆነን ብዙ ነገር ማድረግ እንችላለን። ከዚህም በኋላ እንደምታየው ዚ ካ ብዙ የኢትዮጵያ ማርኬቶች አሉ፣ ብዙ ቢዝነሶች አሉ። እነሱን በማጠናከር አንዳንድ ሲምፖዚየሞች እንደዚህ በማዘጋጀት

ካልቸራችን ማዳበር እንችላለን እንግዲህ እንደዛ ነው አሁን ግን ይሄ ነገር በመፈቀዱ እጅግ በጣም ለውጥ እንደሚያመጣ እርግጠኛ ነኝ አሁንም ኦልሬዲ እያየ ነው ለውጡ ዛሬ እንኳን የመጡ ሰዎች አሉ ሎካሎች መጥተዋል ቻነል ላይትን የመጣ ነው መኖሩን አናውቅም ነበር ብለዋል አሁንም ወደፊትም ደግሞ የበለጠ ለማሳወቅ እና ማንነታችንም ደግሞ በደንብ ምግቡንም ባህላችንንም ለማሳየት ዝግጁ ነን አቶ ተክሉ ስለዚህ እያንዳንዱ ቢዝነስ ብዙ ኦፖርቹኒቲ ይፈጥራል

እያንዳንዱ ህብረተሰብ አገሩን በቆንጆ ሁኔታ ሪፕሬዘንት አድርጎ የኢትዮጵያን ኢሜጅ ከኢትዮጵያ ኮሚኒቲ ጋር በመተባበር ወደሚቀጥለው ደረጃ ያደርሳል የሚል እምነት አለኝ። በቬጋስ የሚኖረው ኢትዮጵያውያን ማህበረሰብ ስያሜውን ለማግኘት ማመልከቻ አስገብተው ክትትል ሲያደርጉ ሶስት ዓመታትን አስቆጥረዋል። ፍሬው ውብሸት ከላስ ቬጋስ።

ፍሬው ውብሸትን አመሰግናለሁ። ከጊዜ በኋላ የአይኗን ብርሃን ማጣት ያልበገራት የሰብአዊ መብት አጥኚ ይላል ቀጣዩ ፕሮግራማችን፣ ይህም ሴቶችና ቤተሰብ የተሰኘው ፕሮግራማችን ነው። ህይወት ሳሙኤል። ሕይወት ሳሙኤል የሁለተኛ ዓመት ዩኒቨርሲቲ ተማሪ ሳለች በደረሰባት ድንገተኛ ጉዳት የአይኗን ብርሃን

ሙሉ ለሙሉ አታለች። ይሁን እንጂ ተስፋ ሳትቆርጥ የትምህርት መስክ በመቀየር በቅድሚያ ከአዲስ አበባ ዩኒቨርሲቲ ተመርቃለች። በኋላም ከማስተር ካርድ ፋውንዴሽን ባገኘችው የነፃ ትምህርት እድል ከጎንደር ዩኒቨርሲቲ በዓለም አቀፍ የሰብአዊ መብት ትምህርት መስክ ተመርቃለች። ኤደን ገርመው ከህይወት ሳሙኤል ጋር ያደረገችው ቆይታ ቀጥሎ ይቀርባል። በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆን ሽልኝ እስቲ ሙሉ ስምሽን መጀመሪያ ማንነትሽን አስተዋውቂልኝ።

ሸሚ አመሰግናለሁ። ስሜ ህይወት ሳሙኤል እባላለሁ። በፌዴራል ፍትህና ህግ ኢንስቲቱት የፐብሊክ ህጎች ጥናትና ምርምር ባለሙያ ነኝ። ዓይነ ስውር ነኝ። እንዴት ነበረ የዓይን ብርሃንሽን ያጣሽው? ስውር ጤነኛና ሙሉ አካል ይዤ ነበር የተወለድኩት

አስርተኛ ክፍል እስከምጨርስ ዩኒቨርሲቲ እስከምገባ ድረስ ማለት ነው። እና አስርተኛ ክፍል ጨርሼ ዩኒቨርሲቲ ስገባ ያው ሲቪል ኢንጂነሪንግ ነበር የገባበት ዲፓርትመንት። እየተማርኩኝ እያለሁ ሁለተኛው አመት ተማሪ ያለው ነው። እንግዲህ ድንገት ክላስ ጠድቄ ሁለቱም አይኖቼ እጅ እግሬ ፓራላይዝ ሆነ። ያው በሰዓቱ በህክምና ያው መርዛማ ነገር በልተሻል ወይ ጠጥተሻል

ወይም ያዛም አጽሳ አግኝቶሻል በዛ ምክንያት ጭንቅላትሽ ውስጥ ያለው ደም ስር ብሎ ከሆኗል እና በዛ ምክንያት የአይንሽ የእጅሽ እግርሽ ነርቮች ዳም እጅ ሆነዋል ነበር የተባልኩት ማለት ነው። እና ያው ከጊዜ በኋላ በተለያዩ መንገዶች ያው በጸሎትም በምን እጅና እግሬ መስራት ጀመረ። አፌ የማይናገርም ነበር በወቅቱ።

ከዛ በኋላ ያው እነዚህ ነገሮች ተመለሱ። አይን ግን ሊመለስ አልቻለም ማለት ነው። አሁን ኦልሞስት ወደ ሰባት አመት ስምንት አመት አካባቢ ሆኖታል። ከባድ የሆነ የህይወት ክስተት ነው ያጋጠመሽ መናገር ማቃት፣ መሄድ ማቃት፣ እንዲሁም ደግሞ የአይን ብርሃንን ማጣት በተለይ ከጊዜ በኋላ ሲሆን ቀላል አይደለም ለብዙ ሰው ና አንቺ ግን ህክምናሽን እንደጨረሽ ወደ ትምህርት ገበታ ነው

ያ ጥንካሬ ከየት መጣ? በጣም ከባድ ነበረ። በተለይ የማታውቂው ህይወት ነው፣ አዲስ ነገር ነው እና እኔ ደግሞ በልዙነት ብዙም አላውቅም ነበረ። እንደዚህ አንድ ሰው ነበር የማውቀው፣ እናቴ ጓደኛ። ስለዚህ ለእኔ በሰዓቱ በጣም ከባድ ነገር ነበር አዲስ

ነገርም ነበረ እና ያው እንዳልኩሽ፣ ዓይን ከማጣቱም በላይ መቀበሉ ይከብድ ነበረ በሰዓቱ ማለት ነው እና ኢንጂነሪንግ ተማሪ ነበርኩኝ። ዓይነ ስውር ደግሞ ኢንጂነሪንግ መማር ያው አይፈቀድም በኛ ሀገርም ሆነ አላውቅም በያደጉት ሀገራት ያለውን እንትን አላቀሙ። ስለዚህ ትምህርት ማቋረጥ ነበረብኝ ማለት ነው እና ግን ያው ተስፋ ቆርጬ አልተቀመጥኩም። ምክንያቱም ህይወት ይቀጥላል ብዙ ጥያቄዎች አሉኝ

ግን ደግሞ እግዚአብሔር የወደደው ነገር ነው በህይወት የሚሆነው የሚለውን ነገር መቀበል ነበረብኝ። ተቀብያው ወደ ትምህርት መመለስ እንዳለብኝ፣ ህይወቴ ይዛጋ መቆም እንደሌለበት፣ ወደፊት ያው ሕክምናው አድቫንስ እየሆነ በሂደ ቁጥር የሚሻሻሉ ነገሮች የሚለወጡ ነገሮች እንደሚኖሩ ሐኪሞቹም ተስፋ ሰጥተውኛል። ሌላው ደግሞ ታናናሾች አሉኝና እነሱ እኔን አይተው ተሰብረ ቤት ውስጥ እንዲቀሩ አልፈልግም ነበረ። እናቴ

ለችም የለችም አባቴ ነበረ፣ ያኔ አክስቶች ምናምን ነበሩ። ግን ያው እኔ ቤት ውስጥ ከቀረው ምናልባት ታናሽ ቴኒን ለማስተምር ለመርዳት ስትል ቤት ውስጥ ልትቀር ነው። ፕላስ ደግሞ ትምህርት ቤት ውስጥ እንደዛ እንደተፈጠረብኝ ስለሚያውቁ ነገ የትምህርት ቤት ህይወትን እንዲፈሩት ያደርጋል ብዬ ስለምፈራ ያው ሰብሬ መውጣት ነበረብኝ። ያንን ነገር አልፌ መሄድ ነበረብኝ ማለት ተቀበልኩት።

ስለዚህ ወደ ሕግ ነበር የቀየርኩት ማለት ነው። እና አዲስ አበባ ዩኒቨርሲቲ ተቀበለኝ። በሕግ ብሬል ተምረሽ ነው? አዎ። አንድ ሁለት ወር ሶስት ወር አካባቢ ብሬል ተማርኩኝ። ግን ያው እንደጠበኩት ብሬል አልነበረም። አብዛኛው የትምህርት መሳሪያ ያው በድምፅ ነበር የተማርኩት።

ማለት ነው። መንፈሳዊነት አግዞኛል ብለሽ ታስቢያለሽ? አዎ። ማለት በጣም ቤተሰቦች በሰዓቱ ያው ብለርዱ የሆነ ነገር ይታየኝ ነበረ ያው ወድቄ ስለ የሌላ ህመም ስሜት ነው እንጂ መሰለኝ ከአይኔ ጋር የተያያዘ ነገር ነው ብዬ አላሰብኩም። እና ማግስቱ ጠዋት ቤተሰቦች ሲመጡ ሁለቱም አይኔ ጨለማ ነበር የሆነው ና

ሐኪሞቹ ደንግጠው ሲሯሯጡ ቤተሰቦች የመጀመሪያው እርምጃ የወሰዱት ነገር ወደ ቸርች ነበር የወሰዱ። አሁን ደግሞ ከሰሞኑ ካርድ ማዕከል በሚዘጋጀው የውርደት ፌሎሺፕ መርሀ ግብር ላይ

ጥናት ሰርተሽ ጨርሰሽ አቅርበሻል እና እስቲ የጥናትሽን ርዕስ እና ይዘቱን ገሪ ወርድበት ሪሰርች ፌሎሺፕ ያው በአካል ጉዳተኞች ትምህርት ጋር በተያያዘ ነው የሰራሁት ጥናት ማለት ነው እና በሀገራችን ውስጥ ያለው የፖለቲካ አለመረጋጋት በአካል ጉዳተኞች የመማር መብት ላይ አካታች ትምህርት የምንለው ዘማለ ማለት ተግባራዊ እንዳይደረግ ወይንም ደግሞ መሬት ላይ እንዳይወርድ

ምን አይነት ተጽዕኖ እየፈጠረ ነው የሚለውን ነገር ዙሪያን የሰራሁት ጥናት። የተሰራው በተመረጡ አምስት የኦሮሚያ ዞኖች ላይ ነው እና ያው አሁን ፐብሊሽ ተደርጎ ታተሞ ያው ባለፈው ጁን ሀያ ሶስት ይፋ ተደርጓል። ጥናቱ የታተመው ጥናት ማለት ጥናትሽ ምን ያህል ሰዎችን ነው እየተጠቀመው ግኝቱስ ምን ይመስል ነበረ? ያው የተለያዩ ሜቶዶችን ተጠቅመን ነበረ

ዳታ የሰበሰብ ነው በኢንተርቪው በየከተማው አስር አስር ቢሮ ኃላፊዎችን እንደገና ዲዛብሊቲ ፎካስ ፐርሰኖችን ስብሰው በኢንተርቪው አድሬስ አድርገናል። እንደገና ደግሞ አስር አስር ሰው ደግሞ ከእያንዳንዱ ከተማ ሀምሳ ሰው በድምሩ በፎካስ ግሩፕ ዲስካሽን ያው ዳታ ለመሰብሰብ ሞክረናል።

ግን ከተማሪዎቹ ደግሞ ከአካል ጉዳተኛ ተማሪዎች ደግሞ ከእያንዳንዱ አምስቱ ከአምስቱ ከተሞች ያሉትን አካል ጉዳተኛ ተማሪዎች በሙሉ ደን መጠይቅ አስሞልተናቸዋል። የጽሑፍ መጠይቅ ማለት ነው እና ጉዳት ያለባቸው ተማሪዎች ተሳትፈውበታል። ያላቸውን ሀሳብ ገልጸውልናል ማለት ነው እና በዛ መንገድ ነው የሰበሰብ ነው ማለት ነው እና ግኝቱስ? ማለት ነው

ግኝቱ ያው በፊት የነበረውና አሁን ያለው ብዙም ልዩነት የለም ያካቶ ትምህርት ትግበራም በተመለከተ ማለት ነው ምክንያቱም በፊትም ያለው ገና

ገና የመነሻ ሌቭል ላይ ነው ያለው። ብዙም ኢምፕሊመንት አይደረግም፣ ትኩረት እንደማይሰጠው ነው የተነገረን። ግን አሁን ላይ ደግሞ የፖለቲካው አለመረጋጋት ደግሞ የባሰ ችግሩን እንዳባሰው ነው የተረዳ ነው ማለት ነው። በተለይም

ከማቴሪያል አቅርቦት ጋር በተያያዘ የብሬል ማቴሪያሎችን፣ የእንቅስቃሴ መሳሪያዎችን አቅርቦት ጋር በተገናኘ በተለይም ክፋል አለመረጋጋቱን ተከትሎ በመጣው የኑሮ ውድነት ተማሪዎች ያው የሚያስፈልጋቸው አጋዥ ወይም አሲስቲቭ ዲቫይስ የምንላቸው አጋዥ መሳሪያዎች

ዋጋው በጣም እየናረ እንደመጣ እና በሲቀጥል ደግሞ በፊት ኤንጂኦዎች ነበሩ በዚህ ዙሪያ የሚሰሩ በአካል ጉዳተኞች፣ ነገር ግን በፖለቲካ አለመረጋጋቱ ምክንያት ያው ጥናቱን በሰራንባቸው አካባቢዎች አብዛኛው ኤንጂኦዎች ማለት ከአምስቱ ከተሞች ቢያንስ አራቱ ውስጥ ምንም አይነት ኤንጂኦ እንደሌለ፣ በአካል ጉዳተኞች ላይ የሚሰራ ድርጅት እንደሌለ

ተናገረ። እኛም ደግሞ ያው ያለውን ግጭት እየሸሹ ይወጡ እንደነበረ የተረዳነው ማለት ነው። በዛ ምክንያት አድማዎች፣ የተቃውሞ ሰልፎች ምናምን ግጭቶች ድንገት ይነሳሉ እና አካል ጉዳተኛ ያልሆኑ ተማሪዎች ሮጠ የማምለጥ አቅም አላቸው። አካል ጉዳተኞች ደግሞ ያንን ማድረግ አይችሉም እና ለተጨማሪ ጉዳት እየተደረጉ ትምህርታቸውን አቋርጠ ወደ ቤተሰብ የመመለስ ነገር እንዳለ

ከአለመረጋጋቶች ጋር በተገናኘ ያው ቶታሊ ስራው እንደቆመና እንደተረሱ እንደ ነው የተሰጠን ኢንፎርሜሽን ማለት ነው። ክብራትና ክብራን፣ ለምሽቱ የተመደበው ሰዓታችን በዚህ ተጠናቋል። ከስቱዲዮ ስጥ ታቀናብርልን ያመሸችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናገጃችሁ ያመሸሁት እንግዳ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።